የአፍሪካ ቀንድ አገሮች የአየር ሁኔታ በቀጣዮቹ ዓመታት እየከፋ እንደሚሄድ አንድ አዲስ የወጣ ጥናት ገልጧል። በተለይም የሶማሊያ የጅቡቲና የኢትዮጵያ የአየር ሁኔታ እየሞቀና እየተለወጠ እንደሚሄድ አዲሱ ጥናት አመላክቷል። አዲሱ የጥናት ዘገባ የአፍሪካ ቀንድ አካባቢ እርጥበት እያገኘ ይሄዳል የሚለውን በኮምፒውተር የወጣውን ሞዴል የሚጻረር ሆኗል። የአሜሪካ ድምፅ ራዲዮ የእንግሊዝኛ ክፍል ባልደረባ ጆዲ ካፖ ያጠናቀረውን ዘገባ አዳነች ፍሳዬ ለዚህ ፕሮግራም አቅርበዋለች። ድርቅ በአፍሪቃ ቀንድ ሀገሮች በየጊዜው የሚፈራረቅ ሲሆን የምግብ ዋስትናን ይፈታተናል። እየተደጋገመ መሄዱም አልቀረም። ባለፈው መጋቢት፣ ሚያዝያና ግንቦት ወራት ወቅት የተጠበቀውን ያህል ዝናብ ባለመገኘቱ በአካባቢው ውጥረት ሊያባብስ ይችላል። ጥናትና ምርምር የሚያካሂዱት ምሁራን ለግኝታቸው ከፊል መሰረት የሚያደርጉት በአደን ባህረገብ ገብ መሬት ባህር ውስጥ የሚያገኙትን የጥንት ስብርባሪዎች ባሪዎች ስብስብ ነው። ጥንታዊ ስብርባሪዎች ባሪዎች ክምችት ባለፉት 20ሺ ዓመታት ውስጥ በአካባቢው ስለነበረው የአየር አይነት ያመላክታል። የእንደዚህ አይነቱ መስጥናትና ምርምር ፓሊዮ ክለመትልጅ ልጅ ይባላል። በመላ ዓለም ታሪክ ስለተከሰተው የአየር ለውጥ ያስከተለውን ሁኔታ የሚመረምር ሳይንስ ማለት ነው። የጥናቱ ዘገባ ዋና አስተባባሪ በአሪዞና ዩኒቨርሲቲ የሚያስተምሩ ተባባሪ ፕሮፌሰር ጀሲካ ተርኒ ናቸው። የሃያኛው ምዕተ ዓመት ስብርባሪዎች ክምችት የአፍሪካ ቀንድ ሀገሮች የአየር ሁኔታ ወደ ድርቅ እያመራ መሄዱን አመላክቷል። ይህም በኮምፒውተሮች ከሚታየው ነገር ጋር እንደሚጻረር ጀሲካ ተርኒ ያብራራሉ። ለወደፊቱ በአፍሪካ ቀንድ ስለሚኖረው የአየር አይነት የሚተነብዩት የኮምፒውተር ሞዴሎች በአፍሪካ ቀንድ እርጥበት እየጨመረ እንደሚሄድ ነው የሚያሳዩት። ስለሆነም አዲሱ የጥናት ዘገባ ከሚለው ጋር ሲነጻጸር መሰረታዊ የሆነ ልዩነት እንዳለው እናያለን። እናም የአዲሱ ዘገባ አላማ ለምን ድርቅ እየበረታ እንደሚሄድ እና ምን እንደሚያስከትል ለመገንዘብ ነው። የአፍሪካ ቀንድ የአየር ሁኔታ እየደረቀ እንደሚሄድ ነው ለመገንዘብ የቻል ነው። ተማራማሪዎቹ ይህን ጥናት ሲያካሂዱ የኮምፒውተር ሞዴሎች የሚያሳዩትን ለማረጋገጥ ነበር የጠበቁት። ሆኖም በተቃራኒ ሆኖ ተገኘ። ሞዴሎቹ ካመላከቷቸው ትንባያዎች አንዳንዶቹ በአፍሪካ ቀንድ ያለውን የዝናብ ይዘት በትክክል ለማቅረብ ችግር ስለገጠማቸው ሊሆን ይችላል። የአፍሪካ ቀንድ የአየር ሁኔታ እየረጠበም ሆነ እየደረቀ የመሄዱ ጉዳይ ትልቅ አንደምታ እንደሚኖረው ተጠቁመዋል። የኮምፒውተር ሞዴሎቹ እንደሚሉት የአፍሪካ ቀንድ ክልል እርጥበት እየበዛበት የሚሄድ ከሆነ የጎርፍ መጥለቅለቅ ችግር ይኖራል። የውሃው መጠን ከሚፈለገው በላይ ይሆናል ማለት ነው። የአየሩ መድረቅ ሁኔታ እየተባባሰ ከሄደ ደግሞ ድርቅ፣ ረሃብና የምግብ ዋስትና መጥፋትን ያስከትላል። በአደን ባረሰላጥ የተገኘው ጥንታዊ የስብርባሪዎች ክምችት እንደሚያመለክተው ከቅርብ ጊዜያት ወዲህ በአፍሪቃ ቀንድ የታየው የአየር መድረቅ መጠን ካለፉት 2ሺ ዓመታት ወዲህ ያልታየ መሆኑን ጀሲካ ተርኒ ጠቁመዋል። ከዚህ በፊት የታየውን የለውጥ መጠን ልናሰላ እንችላለን። ከ300 ዓመታት ገደማ በፊት አሁን ካለው የአየር ሁኔታ የተሻለ እርጥበት ነበር። የ20ኛው ምዕተ ዓመት ሁኔታ ለየት የሚያደርገው ነገር ግን ከእርጥበት ወደ ድርቅ የሚታየው ለውጥ ምን ያህል ፈጣን መሆኑ ነው። ቢያንስ ካለፉት አንድ ሺ ዓመታት ወዲህ እንዲህ አይነት ፈጣን ሽግግር አልታየም። ይህን የምንለውም ከጥንታዊ የስብር ባሪዎች ክምችት ባገኘነው ምልከታ መሰረት ነው። የድርቁ ሁኔታ ሊፋጠን የቻለው ከግሪንሃውስ ጋዞች መብዛት ጋር የተሳሰረ ነው ይላሉ ባለሙያዋ ተርኒ። As we increase greenhouse gases, we're potentially driving a very rapid change in the hydrological cycle. የጋዝ ልቀቶች እየጨመሩ ሲሄዱ በአፍሪካ ቀንድ ያለው የውሃ ይዘት በጣም ፈጣን የሆነ ለውጥ ይፈጠራል ማለት ነው። ይህ ክስተትም መላው ክልል እየደረቀ እንዲሄድ ያደርጋል። የማናውቀው ነገር ቢኖር መሬት ላይ ሲውል እንዴት እንደሚሰራ ነው። የአሪዞና ዩኒቨርሲቲ ተባባሪ ፕሮፌሰር የድርቁ ሁኔታ ረዘም ያለ ጊዜ የሚወስድ ቢሆንም በተወሰኑ ዓመታት ውስጥ ለየት ያለ ሁኔታ ሊፈጠር እንደሚችል ያስረዳሉ። እንደ ሌላው ጊዜ ሁሉ የድርቅና የእርጥበት ወቅቶች ይኖረናል። ስለሆነም ሁሌም ድርቅ ብቻ ይሆናል ማለት አይደለም። ከተለመደው ጊዜ የበዛ የድርቅ ጊዜ ይዘወትራል ማለት ነው። የአየር ንብረት ሁኔታ በየጊዜው መቀያየሩ አይቀርም። ትልቁ ጥያቄ የእርጥበቱ መጠን ለእርሻ የሚበቃ ያህል ይሆን እንደሆነ ነው። ትልቁ ጥያቄ የእርጥበቱ መጠን ለእርሻ የሚበቃ ያህል ይሆን እንደሆነ ነው። ለምሳሌ ስለ ሰሃራ ምድረ በዳ የተደረገው ጥናት በአንድ ወቅት አካባቢው በቡቃያዎች የተሞላ እንደነበር አሳይቷል። ይሁንና ከአምስት ሺህ ዓመታት በፊት በፍጥነት የተስፋፋ ድርቅ ገባ። ሰሃራ አካባቢን ሸፍኖ የነበረው ቡቃያ ታዲያ ከ200 ዓመታት ባነሰ ጊዜ ውስጥ ጠፋ። ይህ ተመክሮም የአየር ንብረት ለውጥ በአጭር ጊዜያት ውስጥ ለውጥ ሊያሳይ የሚችል መሆኑን ተመራማሪዎች ያስገነዝባሉ። የአፍሪቃ ቀንድ ሀገሮች የአየር ሁኔታ በቀጣዮቹ ዓመታት እየደረቀ እንደሚሄድ የሚያስረዳው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ቅንብር እስክንገናኝ Berenak oyuen